የአውሮፓ ህብረት የውጭ ጉዳይ ኃላፊ ወይዘሮ ፌዴሪካ ሞጎሮኒ የተመራው የ28ቱ አባል አገሮች የውጭ ጉዳይ ሚኒስትሮች ስብሰባ በሱሪያ ጉዳይ በሩሲያና ቱርክ አደራዳሪነትና ግፊት በሱሪያ የተደረሰውን የተኩስ አቁም ስምምነት ደግፏል። ስምምነቱ ተግባራዊ እንደሚሆንም ሚኒስትሮቹ ያላቸውን እምነት ገልጸዋል። ለሱሪያ ችግር የፖለቲካ መፍትሔ ለመፈለግ ለሚደረጉ ጥረቶች በተለይ ለመንግስታቱ ድርጅት ጥረት ድጋፋቸውን እንደሚሰጡ በመግለጽም በካዛኪስታን የሚደረገው የሰላም ድርድር ሁሉ አቀፍ መሆን ለአገሪቱ ችግር ዘላቂ መፍትሄ ለማምጣት ወሳኝ መሆኑንም አስታውቀዋል። ሚኒስትሮቹ ከህብረቱ የውጭ ጉዳይ ኃላፊ ከጦርነቱ መቆም በኋላ በሶሪያ የጋራ የመግባቢያ ሀሳብ እንዲሰርጽ የዳግም ግንባታ ፕሮግራም እንዲጀመርና በአጠቃላይም እርቅና መግባባት እንዲሰፍን ከአካባቢውና ሌሎች አገሮችና ድርጅቶች ጋር በጋራ ለመስራት የቀረበውን እቅድና እንቅስቃሴ በሙሉ ድምፅ የተቀበሉት መሆኑም ተገልጿል። በዚህም መሰረት በሚቀጥለው ጸደይ ወቅት ህብረቱ ከመንግስታቱ ድርጅት ጋር በመተባበር በሶሪያ ላይ ያተኮረ አንድ ዓለም አቀፍ ኮንፈረንስ እዚህ ብራስልስ የሚጠራ መሆኑም ታውቋል። ወይዘሮ ሞገረኒ የኮንፈረንሱን ዓላማ ሁለት ግቦች ይኖሩታል። በአንድ በኩል ባለፈው ለንደን ላይ በተካሄደው የለጋሾች ስብሰባ ላይ ቃል የተገባውን ተግባራዊነት ይመረምራል። ከሁሉም በላይ ግን የፖለቲካ ኮንፈረንስ ነው የሚሆነው። የዓለም አቀፉ ማህበረሰብ በሶሪያ ጉዳይ ከእንግዲህ ለፖለቲካ ሽግግር፣ እርቅና ለዳግም ግንባታ ትኩረት የሚሰጥበት አዲስ ሁኔታ የሚፈጠርበት ነው የሚሆነው በማለት የአውሮፓ ህብረት በተለይ የፖለቲካ ሽግግሩ ሁሉ አቀፍና ዘላቂ እንዲሆን የሚችለውን እንደሚያደርግና ሚኒስትሮቹም በዚህ ሀሳብ እንደተስማሙ አስረድተዋል። ወይዘሮ ሞጎሪኒ በጋዜጣዊ መግለጫቸው በመካከለኛው ምስራቅ የሰላም ሀሳብ ላይ ህብረቱ እየገፋውና እየደገፈው ያለው የሁለት አገሮች የሰላም ሀሳብ በሌሎችም የሚደገፍ መሆኑንና ባለፈው ቅዳሜ ፓሪስ ላይ የተሰበሰቡት መንግስታትና ተወካዮቻቸው ያወጡት መግለጫም ሆነ በቅርቡ የመንግስታቱ ድርጅት የጸጥታው ምክር ቤት የእስራኤልን የሰፈራ ፕሮግራም በመቃወም ያሳለፈው ውሳኔ የአውሮፓ ህብረትን ሀሳብና አቋም የሚደግፍ መሆኑን ወይዘሮ ሞገሪኒ አስታውቀዋል። የሚኒስትሮቹ ስብሰባም ይህንኑ ነባር የህብረቱን አቋም የደገፈና ያጠናከረ መሆኑን ሲያብራሩም ዛሬም የህብረቱን የሁለት ሀገሮች የመፍትሄ ሀሳብ አጠናክረንና ደግፈን ነው የተለያየ ነው። የሰፈራ መስፋፋት፣ አመፅና ትንኮሳ የመሳሰሉት ችግሩን ከሚያባብሱ በስተቀር መፍትሄ እንደማይሆኑ ጭምር ሚኒስትሮቹ ተገንዝበዋል፣ አሳስበዋልም ብለዋል። አዲሱ የአሜሪካው ተመራጭ ፕሬዚዳንት ሚስተር ዶናልድ ትራምፕ የጸጥታው ምክር ቤት የእስራኤልን የሰፍራ ፕሮግራም በሚመለከት ያሳለፈውን ውሳኔ መቃወማቸውና የአሜሪካንን ኤምባሲም ወደ ኢየሩሳሌም የሚያዛውሩ መሆኑን መግለጻቸው የሚታወስ ነው። ይህ የሚስተር ትራምፕ መግለጫ ለእስራኤልና ፍልስጤሞች ችግር ዓለም አቀፉ ማህበረሰብ እስካሁን እየገፋው ያለውን የሰላም ሂደት መርህ የሚጥስና አካባቢውንም የሚያናጋ መሆኑን ከመግለጽ ውጭ ብዙዎች ገና ስልጣን ባልያዙት ተመራጭ ፕሬዚዳንት ሀሳብ ላይ ተመርኩዘው አስተያየት ከመስጠት ተቆጥበዋል። ሆኖም ግን ወይዘሮ ሞጎሮን የሆኑ ሌሎች መሪዎችና ባለሥልጣናት የሚወሰዱ አዳዲስ እርምጃዎችና የፖሊሲ ለውጦች ሊያስከትሉ የሚችሉትን ችግርና ሊፈጥሩ የሚችሉትን ዓለም አቀፍ ውዝግብ ማጤን እንደሚገባ ከማሳሰብ አልተቆጠቡ። ገበያው ንጉሴ ለዶቼቪሌ ራዲዮ ብራስልስ።